ስርጭቱ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ እግዚአብሔር እየተመሰገነ ይሁን። እናንተንም በያላችሁበት ውስጥ በሰላሙ እየጠበቀ ጌታ እኛንም በዚህ በሰላሙ ውስጥ ጠብቆን በዚህች ምሽት በዚህ በራዲዮ ሞገድ አማካኝነት ሁላችንም እንድንገናኝ ፈቃድ ሆኗል። በዛሬው ምሽት ክፍለ ጊዜ ጥናታችን እንደ ተለመደው ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። ዝማሬ አስቀድመን ወደ ትምህርታችን እናልፋለን። ጌታን በዚህ ዝማሪ አብረን አንድ ላይ ከፍ ከፍ እናደርጋለን። አምላኬ ሆይ በእውነት ካንተ በላይ ምንም ነገር የለም። ሥልጣን ሁሉ ያንተ ነው። እኔንም ወገኖቼንም በዚህን ሰዓት በራዲዮ ናቸው ዙሪያ የተሰበሰቡትን ሁሉ ታላላቆችና ታናናሾችን እየመራ ለዚህች ለተወደደች ደቂቃና ሰዓት እንድንበቃ እግዚአብሔር አምላካችን ሆይ አንተ ረዳት ባትሆነን አንተ ጒልበት ባትሆነን ከቶ እንደምን እንችላለን? ጌታ ሆይ አንዷን ደቂቃ አይደለም አንዷን ሰከንድ ያላንተ ብርታትና ያላንተ ቸርነት ያላንተ ምሕረት ማለፍን አይቻልም። እግዚአብሔር ሆይ ብዙ እያላቸው የነገውን እያቀዱና እየወጠኑ ዛሬ የሚያልፉ ብዙ ሰዎች አሉ። ጌታ እግዚአብሔር አባታችንና አምላካችን ሆይ እነሆ ትርፋችን በዚህ ምድር ላይ አንተነ። ለላይኛውም ቤታችን የምትሆነን ትርፍና ጠገናችን አንተነ። እግዚአብሔር አምላካችን ሆይ የዛሬ የነገ ሳንል ከአንተ ጋር በእምነት እግዚአብሔር ሆይ ታጥቀን መነሳት እንድንችል፣ ከአንተም ጋር መራመድ እንድንችል ዛሬ የምንታጠቅበትን የእምነትን ቀበቶ እግዚአብሔር ሆይ እንድትሰጠን እንለምንሃለን። በቃል ውስጥ አንተን እያየንና እያደነቅ ሥራህንም ጌታ እግዚአብሔር ሆይ ግሩም ነው እያልን፣ ከራሳችን አኳያ የያዕቆብን ሕይወት እየተመለከትን እግዚአብሔር ሆይ በዘመናችን ሁሉ ለሌሎችም ደግሞ ትርፎነን መኖር እንድንችል ጸጋህን አብዛልን። እግዚአብሔር አባቴና አምላኬ ሆይ ያዕቆብ ያለፈባቸውን ያዕቆብ የተለማመዳቸውን አንተን በሕይወቱ ውስጥ እግዚአብሔር ሆይ ይማርና ይጠገንህ ዘንድ አንተንም አምላኩ አድርጎ ወደ አንተ ይመለስህ ዘንድ እንደ መከርከው ዛሬም ብልጠታችንን ዛሬም ጮሌነታችንን፣ ዛሬም የሥጋ ምክራችንን ሁሉ አስቀርተ በአንተ ምክር ውስጥ በአንተ ሐሳብ ውስጥ እንድታስገባንና እንድትመራን እንለምንሃለን። ጌታ መንፈስ ቅዱስን ልከ ደግሞ እግዚአብሔር ሆይ በብዙ ተገልጠ ተናገረን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ክብሯን አድማጮቼ፣ የኦሪ ዘፍጥረት ምዕራፍ ሀያ ስምንትን ትምህርት ጨርሰን ወደ ምዕራፍ ሀያ ዘጠኝ መሸጋገራችን የሚታወቅ ነው። አዎ በዚህ ማለትም በምዕራፍ ሀያ ዘጠኝ መግቢያ ያዕቆብ የዘራውን ክፋት ማጨድ እንደ ጀመረ ስንመለከት ነበረ። ልክ ነው። ሰው የሚዘራውን ያንኑ ደግሞ ያጅዳል የሚለው መመሪያ በዚህ በያዕቆብ ሕይወት ውስጥም ደግሞ እየተከናወነ መሆኑን አይተናል። አሁን ያዕቆብ ወደ ካራን ደርሶ የበግ እረኞችን በመምከር ላይ እንዳለ በምን እሳት በጎች ውሃ መጠጣትና መሰማራት እንዳለባቸውም ለአገሩ እረኞች ሲመክራቸውና ሲናገራቸው ተመልክተናል። ከዚያስ ከዚያ ደግሞ ቀጥሎ ያለውን ቁጥር ከስ ቁጥር ስምንት እስከ አስር ያለውን አብረን አንድ ላይ እንመለከታለንና እስቲ መጽሐፍ ቅዱሶቻችሁ እንደ ወትሮ ሁሉ አውጥታችሁ ወደ ዘፍጥረት ምዕራፍ 29 ከቁጥር ስምንት እስከ 10 ያለውን የተመልከቱ። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡት ድረስ አንችልም። ከዚያም በኋላ በጎችን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር የደረሰች እርሷ የአባቷን በጎች ትጠብቅ ነበርና ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎችንም አጠጣ ይላል። ያዕቆብ ከረኞቹ ጋር እየተነጋገረ እያለ ራሔል የአባቷን በጎች እየነዳቸው ወደ ውኃው ጉድጓድ መጣች። ራሔል እርሷ በጎችን የምትጠብቅ እረኛ ነበረች። በጥንት ዘመን የረኝነት ሥራ ሴቶችንም ይመለከት ነበርና ያዕቆብ ወደ ራሔልና ወደ በጎቹ ቀረበና ጉድጓዱን ከፍቶ ያጎቱን የላባን በጎች ውሃ አጠጣ። የላባን በጎች ውሃ እንዲያጠጣ ማን እንደ ነገረው አላውቅም። ያዕቆብ ይህንን ያደረገው በራሱ ተነሳስቶ ሳይሆን አይቀርም ምክንያቱም ብዙ የራሱን የብልጠት ዘዴዎች ይጠቀማልና ይህ ደግሞ በመጀመሪያ የሕይወቱ ክፍል የታየ ክስተት ነበረ። በዚህ ዐይነትም ራሔልን በመርዳት አድራጎቱ ልቧን እያማለለ እሷንም እየማረከ ወደ ላባ ወደ አጎቱ ቤት ሊገባ ነው። ወደ ፊት በአጎቱ በላባ ቤት ብዙ ተግባራዊ ትምህርት ይጠብቀዋል። ያዕቆብ ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ እይላለ ቁጥር 11 ደግሞ ይህ ጥቅስ ሁልጊዜ እንግዳ ነገር ይሆንብኛል። እውነቱን ለመናገር ወገኖቼ፣ ያዕቆብ ያቺን ልጃገረድ ማለትም ራይልን መሳሙና ማልቀሱ ለምን እንደሆነ አይገባኝም። ቢሆንም አንድ የምረዳው ነገር ቢኖር ልጁ ያዕቆብ ቤቱን ከለቀቀ በኋላ በጣም ረጅ ረጅም የሆነውን ጉዞ ብቻውን ተጉዟል። የገሊላን ባሕር አቋርጦ በረሃውን አልፎ ወደ ሶርያ መድረስ ነበረበት። በዚህ ረጅም ጉዞ ብዙ ዐይነት ገጠመኞችን እንዳለፈ አስባለሁ። ወደ ዘመዶቹ ሰፈር ሲደርስ አስቀድሞ እንደሚያውቃቸው አይነት ሰዎች ሰላምታ መስጠትና መነጋገር ጀመረ። ነፍቆት በልቡ ፍልቅ ፍልቅ ማለትም ጀምሯል። ጥያቄም ይጠይቃቸዋል። እነርሱ እርዳታ ሳይፈልጉ ያዕቆብ ግን ድንጋዩን ከጉድጓዱ አፍ ሊያስወግድ ይፈልጋል። የቤተሰቡ አባል የሆነችው ራሔልን ሲያገኛትና ሰላምታ ሲሰጣት ስሜቱን መቆጣጠር ስላልቻለ እንዳለቀሰ አስባለሁ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው የሚለውን ከቁጥር ዐሥራ ሁለት እንመለከታለን። ያዕቆብ ራሱን የራሔል አባት ዘመድ አድርጎ እንደሚጠራ ተመልከቱ። እርሷን ማለትም ራሔልን ያጎቱ ልጅ እንደሆነች ለምን እንዳልተናገራት አናውቅም። የሆነ ሆኖ ግን ያዕቆብ የርብቃ ልጅ በመሆኑ ለዚህ ቤተሰብ የቅርብ ዝምድና አለው። ያዕቆብ ላባን ስለ መገናኘቱ የሚያወሳው ክፍል ደግሞ ቁጥር ዐሥራ ሦስት ነው። ላባም የእኅቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው ይላል። ያዕቆብ ለላባ የሚያጫውተው ብዙ ነገር እንዳለ አስባለሁ። የወንድሙን የኤሳውን ብኩርና በረከት እንዴት አድርጎ እንደወሰደ፣ ርብቃም ወደ ዘመዶቹ አገር እንዲሸሽ እንደመከረችው፣ የቤቴ ልንም ልምምድና የመሳሰሉትን ነገሮች ሁሉ ለላባ ሳይነግረው አልቀረም። ላባም በእውነት አንተ አጥንቴ ሥጋይም ነ አለው። አንድ ወር የሚያክልም ከእርሱ ጋር የተቀመጠ ይላል። ያዕቆብ የእቱ ልጅ እንደሆነ ላባ በሚገባ ተረድቷል። ላባም ያዕቆብን አንተ ዘመዴነህና ወደ ቤት ግባ እንግድነት ማይሰማ ይለዋል። ያዕቆብ ወደ ላባ ከመጣ አንድ ወር አልፎታል። በእነዚህ ጊዜያት ሁሉ ምን ምን እንደሚሆን አስተውሉ። ያዕቆብ በእነዚህ ጊዜያት ከባድ ሥራ አይሠራም። ከሩቅ አገር የመጣ የላባ እህት ልጅ ነው። ምናልባት ማረፊያ ክፍል ተሰጥቶት እየተዝናና የሚያሳልፍ መስሎታል። በእነዚያ ጊዜያት ከራኤል ጋር በሚገባ ሊተዋወቅና ሊወዳጃት ደግሞ ይፈልጋል። ዓይኑንም በእርሷ ላይ ጥሏል። እርሷም ዓይኗን በርሱ ላይ ሳትጥላ አልቀረችም ቀረችም የሚቀጥለው ታሪክ ደግሞ እንዲህ ይላል። ላባም ያዕቆብን ወንድሜ ስለ ሆንክ በከንቱ ታገለግለኛለህን? ምንዳህ ምንድር ነው ንገረኛለው። ይላል በክፍሉ ውስጥ እንደ ተጠቀሰው ያዕቆብ ከባድ ሥራ ባይሆንም እንኳ በትንሹ በዚሁ ባጎቱ በላባ ቤት ውስጥ ሆኖ ሥራ ሳይጀምር እንዳልቀረ እንረዳለን። ላባም ብልጥ ነው። ወደ ሜዳ ወጥቶ ከባድ ሥራ እንዲሠራ ያዕቆብን አልጠየቀውም። ያዕቆብ ምንም ዘመዱ ቢሆን በነፃ እንዲሠራለት እንደማይፈልግ ይነግረዋል። ለጉልበትህ ዋጋ ከፍልሃለሁ ይለዋል ላባ። በዚህ ዐይነት ሁኔታም ለአንድ ወር ያክል በእንግድነት ከተቀመጠው ከያዕቆብ ጋር ድርድር ይጀምራል። አጎቱ ላባ ብልጥ ነው። እንዲህ ይላል። ቁጥር 16 ለላባም ሁለት ሴቶች ልጆች ነበሩት፣ የታላቂቱ ስም ሊያ፣ የታናሺቱ ስም ራሄል ነበረ ይላል። ይህ ጥቅስ ከራኤል ሌላ ከሊያም ጋር ያስተዋውቀናል። አጎት ላባ ደግሞ ያዕቆብ ከታናሽቱ ከራኤል ጋር ፍቅር እንደያዘው ያያል። ያዕቆብ ለምን ራኤልን እንደ ወደዳት የሚቀጥለው ጥቅስ ይነግረናል። ሊያም ዓይን ልም ነበረች፣ ራኤል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ ይለናል። ራሄል በጣም ውብ የሆነች ልጃገረድ ነበረች። ሊያ ደግሞ ዓይነልም ማለትም ቆንጆ አልነበረችም ስለዚህ ላባ ከነበሩት ሁለት ሴት ልጆች መካከል ያዕቆብ ከራሔል ጋር በፍቅር ተይዟል። በቁጥር አሥራ ስምንት ያዕቆብ ስለ ራሔል ሲል ላባን ሰባት ዓመት ሙሉ አገለግልሃለሁ ብሎ ቃል ስለ መግባቱ የሚያወሳውን ክፍል እንመለከታለን። ያዕቆብም ራሔልን ወደደ እንዲህም አለ፣ ስለ ታናሽቱ ልጅህ ስለ ራሔል ሰባት ዓመት እገዛልሃለሁ ይለዋል። ተመልከቱ እንግዲህ በዚህ በጠዋቱ ውይይታቸው ላባ ያዕቆብን ለሥራ እንዲሄድ ሲመክረውና የጉልበትን ዋጋ ድርድር ሲያነሳ ያዕቆብ በአእምሮ ያለው አንድ ነገር ወዲያው መናገር የነበረበት ዋጋዬ ለራሔል ሰባት ዓመት መገዛት ነው ብሎ ለላባ መለሰለት። ይህ መልስ ለላባ እንግዳ የሚሆነ አይመስለኝም። ምክንያቱም የራሔል ፍቅር እንደያዘው ያውቃልና። ያዕቆብ ላባን ወደ ከባድ ድርድር ይመራዋል። እንዲህ ይላል በቁጥር 19 ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል ከእኔ ጋር ተቀመጥ አለ ይላል። ላባም ያዕቆብ ያቀረበውን የድርድር ሐሳብ ተቀበለና በቤቱ እንዲኖር ፈቀደለት። ቁጥራያ ያዕቆብም ስለ ራሔል ሰባት ዓመት ተገዛ። እርሷን የሚወዳት ስለ ነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት ይላል። ስለ ያዕቆብ የተነገረው ይህ ታሪክ በጣም የሚያስገርም ነው። በእነዚህ ዓመታት ያዕቆብን በጣም ደስ የሚያሰኘው ከሁሉ ነገር ይልቅ የከበረው ከራሔል ጋር በፍቅር መኖሩ ነው። ከባድ ሥራ እንደሚሠራም ይታያል። ላባም ይህንን እንዲያደርግ ይፈልጋል። ያዕቆብ በዝናብም ይሁን በፀሐይ በሁሉ ዐይነት የአየር ጠባይ ውስጥ ተግቶ ይሠራል፣ ሁልጊዜ ራሔልን ያስባልና። ከእነዚህ ሰባት ዓመታት ከባድ ሥራ በኋላ ሊያገባት በጣም ናፍቋል። ከዚያም በኋላ ያዕቆብም ላባን ወደ እርሷ አገባ ዘንድ ሚስቴን ስጠኝ ቀኔ የተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ የሚለውን ደግሞ ከቁጥር ሃያ አንድና ሁለት እንመለከታለን። ያዕቆብ ሊያን በማግባቱ ስለ መታለሉ የሚያወሳውን ክፍል ደግሞ ከቁጥር ሃያ ሦስት እስከ ሃያ ስድስት ያለውንም እስቲ እናንብበው። አጎት ላባ በያዕቆብ ሕይወት ላይ ምን እንዳደረገ እስቲ አሁን ደግሞ ከዚሁ ክፍል እናያለን። በመሸም ጊዜ ልጁን ሊያን ወሰደ፣ ለያዕቆብ አገባለት። ያዕቆብም ወደ እርስ አገባ። ላባም ለልጁ ለሊያ ባሪያ የቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ ኖ ሊያ ሆና ተገኘች። ላባንም ምን ነው እንደዚህ ያደረግክብኝ? ያገለገልኩ ስለ ራይል አልነበረምን? ለምን አታልልከኝ? አለው ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሽቱን እንድንሰጥ ወጋ አይደለም ብሎ ሲመልስለት እንመለከታለን። ተመልከቱ ወገኖቼ፣ ያዕቆብ ለአጎቱ ለላባ የተገዛለት ሰባት ዓመት ሙሉ ነው። ሰባት ዓመት ሙሉ ደግሞ የተገዛው ለራሔል ፍቅር ሲል እንጂ ለታላቂቱ ለልያ ሲል አልነበረም። አሁን አጎቱ ላባ ደግሞ ሲያታልለው እንመለከታለን። በዚያን ዘመን ባለው የጋብቻ ሥነ ሥርዓት ሙሽሪት እስከማትታይ ድረስ ትሸፋፈናለች። ምስኪኑ ያዕቆብ ያገባትን ልጃገረድ እስከሚነጋ ድረስ ሊያያት አልቻለም። ማለዳ ሲያያት ራኤል የወደዳትን ሳይሆን ሊያን ነበር ያገኘው ባጠገቡ። ያዕቆብ በጣም ተታለለ። እርሱ በበግ ለምድ ጠጉር ተሸፋፍኖ ኤሳውን መስሎ ቀርቦ አባቱን ይስሐቅን ያታለለውንና በማጭበርበር በረከትን ከወንድሙ የነጠቀውን በዚህ ጊዜ አስቦ ይሆንን? እጅግ ይገርማል። ያዕቆብ የዘራውን ያንኑ እያጨደነ ያለው። ታላቅ መስሎ ቀርቦ አባቱን አታለለ። አሁን ደግሞ እርሱ በተራው ያልፈለጋትን ልያን ተታሎ አገባ። የመታለል ዕጣ ወደ እርሱ ዞሯልና። ላባ ያደረገው ነገር በጣም ትልቅ ወንጀል ነው። ግን ብልጥ ስለነበር ነገሩን እንዴት እንደሚሸፋፍነው ነው እንመለከታለን። በድርድሩ ጊዜ ለያዕቆብ ሳያስታውቀው ያለፈ ጥቂት ነገር ነበረ። በአገራቸው ባህል መሠረት ታላቂቱ እያለች ታናሽቱ አታገባም እያለ ላባ ለሌላ ድርድር በር ይከፍታል። ቁጥር ሰባትን ተመልከቱ። ይህችንም ሳምንት ፈጽም ሌላ ሰባት ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጠዋለሁ ይለዋል አጎት ላባ። የተከበራችሁ አድማጮቼ እዚህ ላይ ልብ በሉና ተመልከቱ። ሌላ ሰባት የአገልግሎት ዓመታት በምስኪኑ ያዕቆብ ፊት ለፊት ተደቅኗል። በላባ ትምህርት ቤት ገብቶ ተግባራዊ የሕይወት ትምህርት እነሆ ያዕቆብ ቀጥሏል። አስተዋላችሁ ያዕቆብ አሁን በላባ ባጎቱ ኮሌጅ ወይም ትምህርት ቤት ገብቶ የአገልግሎት የኑሮን ውጣ ውረድ እየተማረ ነው ያለው። ያዕቆብ አስቀድሞ በሕይወቱ ያላቀደውን ሁለት ሚስቶች እያገባ ነው ያለው። ይህ ሰው በላባ ቤት የመከራ ጊዜም ማሳለፍ ነበረበት። ቁጥር 28 ያዕቆብም እንዲህ አደረገ፣ ይቺንም ሳምንት ፈጸመ፣ ልጁን ራሔልን ለእርሱ ሚስት ትሆን ዘንድ ሰጠው ይላል አይገርማችሁምን? ወገኖቼ አጎት ላባ ያዕቆብን ለሁለቱ ሴቶች ልጆቹ ሲል አስራ አራት ዓመታትን እንዲያገለግለው አደረገው። የመጀመሪያ ዕቅዱና ውጥን ሐሳቡ ሰባት ዓመት አገልግሎ ራሔልን ማግባት ነበር እንጂ ይህን የመሰለ ከባድ ፈተና ከፊት ለፊቱ እንደሚደቀን በብልጠተኝነቱ ጠርጥሮ አስቦ ወይም አልሞም አያውቅም። አንድ ነገር ታስቡ ይሆናል ያዕቆብ ሁለት ሚስቶችን ማግባቱ በመጽሐፍ ቅዱስ እስከተጠቀሰ ድረስ እግዚአብሔር ድርብ ጋብቻን ይፈቅዳል ማለት ነው ትሉ ይሆናል። ነገር ግን አይደለም ወገኖቼ፣ አትታለሉ። በመጽሐፍ ቅዱስ የተጠቀሰውን ነገር ሁሉ እግዚአብሔር አጽድቆታል ማለት አንችልም። የሰይጣን ውሸት በመጽሐፍ ቅዱስ ውስጥ ስለተጠቀሰ እግዚአብሔር ውሸቱን ያጸድቀዋል ማለት አይደለም። እግዚአብሔር የዳዊትን ኀጢአት አላጸደቀም፣ ይልቁንም ፈርዶበታል እንጂ። ነገር ግን ኃጢአታቸው በመጽሐፍ ቅዱስ መጻፎ ለትምህርታችን ሆኖልናል። በዘፍጥረት ምዕራፍ 29 ትክክለኛው ታሪክ ተጽፏል። ያዕቆብ ሁለት ሚስቶች እንደ ነበሩትና እነርሱንም እንዴት እንዳገኛቸው ይገልጽልናል። የታሪኩ እውነተኛነት ጸሐፊው በእግዚአብሔር ተነድቶ መጻፉን፣ ሲያሳየን የያዕቆብ ድርጊት ደግሞ በእግዚአብሔር ዘንድ ተቀባይነት እንዳለው አለመነገሩ ነገሩ እግዚአብሔር ድርብ ጋብቻን እንደ ፈቀደ አድርገን እንድንቀበል አያደርግም። አዎ እግዚአብሔር ምንጊዜ ቢሆን ድርብ ጋብቻን ፈቅዶ አያውቅም። ይህ ሰው ያዕቆብ ቀጥሎ ባለው የቤተሰቡ ሕይወት ውስጥ ብዙ መከራዎችን እንዳየ ልነግራችሁ ወዳለሁ። ሰው ወገኖቼ፣ የዘራውን ያንኑ ያጭዳልና ይላል የእግዚአብሔር ቃል። ቁጥር 31ና 32 ተመልክተን የምዕራፍ 29ን ትምህርት እንጨርሳለን። እግዚአብሔርም ሊያኔ የተጠላች መሆኗን ባየ ጊዜ ማዕፀኗን ከፈተላት። ራሔል ግን መካን ነበረች። ሊያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቶአልና፣ እንግዲህ ወዲህ ባሌ ይወደኛል ብላለችና ይላል። ሊያ የምታሳዝን ሴት ነበረች። ምክንያቱም ባሏ ያዕቆብ ከእርሷ ይልቅ ራሔልን እንደሚወዳት ታውቃለች። ሮቤልን በመውለዷ ለልቧ ትልቅ ደስታን ሰጣት፣ ምክንያቱም ከዚህ የተነሳ ባሏ እንደሚወዳት ተገንዝባለችና። ሮቤል ያዕቆብ የመጀመሪያ ልጅ ቢሆንም እንኳን በክርስቶስ የዘርግ እንዲያለው ታናሹ ይሁዳ ነበረ። ሊያ ሌሎች አራት ልጆች እንዳሏት በዘፍጥረት ምዕራፍ 29 ከቁጥር 33 እስከ 35 ውስጥ ተጠቅሶ ታገኛላችሁ። ይሁዳ በንጉሥ የዘር ግንድ ነበረ። ንጉሥ ዳዊት ከይሁዳ ዘር ነው የተወለደው። ጌታ ኢየሱስ ክርስቶስ በሥጋ የተገለጠው ከይሁዳ ዘር የነበረ ሌሎች ልጆች እያንዳንዳቸው የእስራኤልን ሕዝብ በመመስረት አስተዋጽኦ ነበራቸው። መሲሁ ግን የመጣው ከይሁዳ ዘር ነበረ። እንግዲህ ወገኖቼ የዚህ የምዕራፍ ዘጠኝ ትምህርታችንን እዚህ ላይ ያገባደድን እግዚአብሔር ጌታ መንፈስ ቅዱስ በእውነት ታላቅ ነገርን በልባችሁ ውስጥ እንዳስቀረላችሁን ያምናለን። እዚህ በመቀጠል ደግሞ የምዕራፍ ሠላሳን ትምህርት በከፊሉ አብረን እንመለከታለን። ወደዚህ ምዕራፍ በምንመጣበት ጊዜ ምንም እንኳን ያዕቆብ ኃጢአት ቢያደርግም እግዚአብሔር ግን ሥራውን እንደ ቀጠለ እናስተውላለን። እግዚአብሔር ሥራውን የቀጠለው ያዕቆብ ኃጢአት ስለ ሠራ አይደለም፣ ነገር ግን ከዚያ ባሻገር ነው። የዚህ ምዕራፍ አብይ መልእክት የያዕቆብ ቤተሰብና የልጆቹ መወለድ የሚል ነው። ያዕቆብ ከላባ ቤት ለመውጣት ብዙ ጊዜ ፈጀበት። በመጨረሻም የብልጠት ስምምነት ተስማማ። ለያዕቆብ ልጆች እንደ ተወለዱለት የሚያወሳው ቁጥር አንድ ነው። በዚያ ዘመን አንዲት ሴት ልጅ ካልወለደች የተናቀች ትሆን ነበር። ብዙ ልጆች ከወለደች ግን በመልካም ሁኔታ ትከበራለች። ቁጥር ሁለትና ሦስትን ተመልከቱ። በዚህ ስፍራ ያዕቆብና ራሔል አብርሃምና ሳራ የፈጸሙትን ስህተት እነርሱም ሲደግሙት እንመለከታለን። እግዚአብሔር እንዲህ ያለውን አድራጎት ለና አብርሃም አላጸደቅም፣ አሁንም ቢሆን አያጸድቅም። እነዚህ ድርጊቶች በመጽሐፍ ቅዱስ ውስጥ ተመዝግቦ በመገኘታቸው ብቻ እግዚአብሔር ያጸደቃቸው ልምምዶች ናቸው ማለት አይደለም። እስቲ ቃሉን እናንብቦ። ያዕቆብም ራሄልን ተቈጥቶ በእውኑ እኔ የወድሽን ሽንፍሬ በነሣሽ በእግዚአብሔር ቦታ ነኝን? አላት እርሷም ባሪያዬ ባላ እነሆ አለች፣ ድረስባት በእኔም ጭላ የትውለድ የእርሷም ልጆች ለእኔ ደግሞ ይሁኑልኛለች ይላል። እንግዲህ ተመልከቱ። ይህ ታላቁ ስህተታቸው ነው። እግዚአብሔር ይህንን ጉዳይ እንዳላጸደቀላቸውም በልዩ ልዩ ሁኔታ ተገልጿል። ለምሳሌ በአብርሃም ቤተሰብ መካከል የተነሳው አምባጓሮ አንዱ የዚሁ ኃጢአት ውጤት ነው። ይህን አይነት አለመስማማትና ጠብ በይስሐቅም ቤተሰብ ተደግሟል። አሁንም በያዕቆብ ቤት እጅግ የከፋ ሁኔታን ሲፈጥር እንመለከታለን። በሚቀጥሉት ቁጥሮች ውስጥ የራሔል ባሪያ ባላና የሊያ ባሪያ ዘለፋ ለያዕቆብ ወንዶች ልጆችን እንደ ወለዱለት ይነግሩናል። የዮሴፍ ከራሄል መወለድ የሚያወሳው ደግሞ ቁጥር ሀያ ሁለት ቁጥር ሀያ ሦስትና ሀያ አራት ነው። ይህ ልጅ ወደ ግብፅ ምድር የሚወርደው ታሪክ እጅግ አስደናቂ በመሆኑ የዚህን ታላቅ ሰው ታሪክ በሚቀጥሉት ምዕራፎች እንከታተላለን። ቀጥሎ ራሔል ቢንያምን ትወልዳለች። ይህንን ምዕራፍ አስራ ሁለቱን ያዕቆብን ልጆች ስም በመዘርዘር አጠቃልላለሁ። ምክንያቱም አስራ ሁለቱ የእስራኤል ነገዶችና ኋላም የእስራኤል ሕዝብ ከእነዚህ ልጆች የተገኙ በመሆናቸው በጣም አስፈላጊ ናቸውና፣ ያዕቆብ ከላባ ለመለየት ስለ መዘጋጀቱ የሚያወሳው ክፍል ደግሞ ቁጥር አያ አምስትና ስድስት ነው። እናንብቦም ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው። ወደ ስፍራዬ ወደ አገር የምመለስ ዘንድ አሰናብተኝ። ስለ እነርሱ የተገዛውላቸውን ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛውልህን መገዛት ታውቃለህና ይለዋል። አጎቱ ላባ የሚለውን ደግሞ ከሚቀጥለው ክፍል እንመለከታለን። ያዕቆብን ለመልቀቅ ይህ አጎቱ ፈቃደኛ ሆኖ አልተገኝም። ላባም በዓይንህ ፊት ሞገስን የማገኝ ብሆንስ ከዚሁ ተቀመጥ እግዚአብሔር ባንተ ምክንያት እንደ ባረከኝ ተመልክቻለሁና አለው ይላል። ይህ በጣም የሚያስገርም ነው። የገሬራ ንጉሥ አቢሜሌክ ይስሐቅ ከእርሱ ጋር በመሆኑ እንደ ተባረከ ለይስሐቅ እንደ ነገረው አስተውሉ። ላባም እንዲሁ እግዚአብሔር ከያዕቆብ ጋር እንደሆነና በያዕቆብ ምክንያት እንደ ተባረከ ተረድቷል። ስለዚህ ላባ ያዕቆብን ልጄ ሆይ አትቸኩል፣ ጥለኸኝም አትሂድ በአዮን ደሞዝህን ከፍ አደርግልሃለሁ ሲለው እንመለከታለን። ቁጥር 28 ደሞዝህን ንገረኝ፣ እርሱንም እሰጣለሁ አለ ይላል። ያዕቆብ አጎቱ ላባ አባ ብሎ ሊያስቀረው እንደሚሞክር አስቀድሞ ተገንዝቧል። ከቁጥር 29ና 30 ይህንኑ እንመለከታለን። እርሱም አለው እንዴት እንዳገለገልኩ፣ ከብትህንም እንዴት እንደጠበቅኩ ላንተ ታውቃለህ። ከእኔ መምጣት በፊት የነበረ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣቴም እግዚአብሔር ባረከ። አሁንም እኔ ደግሞ ለቤቴ የምሠራው መቼ ነው? ይላል። ያዕቆብን አቤቱታ ስሙ ወገኖቼ። ደግሞ ደጋግሞ ለመናገር የሚፈልገው በእነዚህ ሁሉ የአገልግሎት ዘመኔ ከሁለቱ ሚስቶቼና ሠራተኞቻቸው እንዲሁም ከእነርሱ ከተወለዱት ልጆች በስተቀር ያተረፍኩት ምንም የለም ማለቱን ነው። በእርግጥ ለያዕቆብ አስራ አንድ ልጆች ተወልደውለታል። እነዚህ ልጆቹን እንዴት ነው የሚያሳድጋቸው? ምንስ ሰርቶ ያበላቸዋል? ላባ ግን በያዕቆብ ምክንያት በለጠገ። ያዕቆብ ግን እኔ ምንም የለኝም እያለው ነው። እርሱም የምሰጥህ ምንድን ነው አለው። ያዕቆብም አለው ምንም አትስጠኝ። ይህንም ነገር ብታደርግልኝ እንደገና በጎችን አበላለሁ እጠብቃለሁም። ዛሬ በመንጎች በኩል አልፋለሁ። በዚያም ከበጎች መካከል ዥንጉርጉርና ነቁጣ ያለበትን ጥቁሩንም በጉሉ፣ ከፍየሎቹም ነቁጧና ዥንጉርጉር ያሉበትን እለያለሁ። እነርሱም ደመወዜ ይሆናሉ ይለዋል። በሌላ አነጋገር ዥንጉርጉር ያልሆኑት የላባ ሲሆኑ ዥንግርጉር የሆኑት ግን ያዕቆብ ይሆናሉ ማለት ነው። ያዕቆብ ዥንግርጉሮቹ በጎች ብቻ ደሞዜ ይሆናሉ አለ። ይህ ለላባ የተመቼና ጥሩ አቀራረብ ይመስለኛል። ከቁጥር 33 እስከ 35 ያለውን ደሞ እናንብብ። ስለዚህም በፊትህ ያለውን ደሞዜን ለመመልከት በመጣ ጊዜ ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎች ዝንጉርጉርና ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደ ተሰረቀ ይቈጠርብኝ። ላባም እንሆ እንደ ቃል ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን፣ ከእንስቶቹም ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው ይላል። ከሌሎች ጋር አይቀላቀሉም። ያዕቆብ አንድ ዐይነት የሆኑትን ብቻ በአንድ ላይ እንዲሆኑ አደረጋቸው። እነዚህም አንድ ዐይነት መልክና ቀለም ያላቸው ሲገናኙ እነርሱን የሚመስሉ ነው የሚወልዱት። እነርሱም ላጎቱ ለላባ እንዲሆኑ ተደረገ። ያዕቆብን በጣም የሚያስገርም ስምምነት ነው ያደረገው። እንግዲህ ወገኖቼ ይህንን ታሪክ መጨረሻውን በሚቀጥለው ክፍለ ጊዜ ትምህርታችን አብረን እንመለከታለን። ለዛሬው ግን ሰዓታችን ደርሷል። እኛም ልንሰናበትና ልንለያይ ነው። እግዚአብሔር ደግሞ ወዶና ፈቅዶ ለነገ ቢያደርሰን የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ጸልዩልን፣ ጻፉልን። ደህና አደሩ።